ናይሮቢ የገቡት የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ አፍሪካ ውስጥ የሚፈሰውን የአሜሪካ መዋለ ንዋይ በከፍተኛ መጠን የማሳደግን አስፈላጊነት ይናገራሉ ተብሏል። ፕሬዝዳንቱ ንግግራቸውን የሚያደርጉት ለመጪዎቹ ሁለት ቀናት ኬንያ ውስጥ ለሚካሄደው ዓለም አቀፍ የሥራ ፈጠራ ጉባኤ መሆኑም ታውቋል። አፍሪካ ውስጥ ከተፈጠሩት ሥራዎች ከግማሽ በላይ የሚሆኑት በአነስተኛና ጥቃቅን መስኮች ያሉ ሲሆን የብዙዎቹ ባለቤቶች ደግሞ ሴቶች መሆናቸውን የአሜሪካ ባለስልጣናት ተናግረዋል። የዋይት ሐውስ ዘጋቢያችን አሩ ፓንዴ ከአንድ ሩዋንዳ ውስጥ በዩናይትድ ስቴትስ ድጋፍ በሺዎች ሕይወት ላይ ለውጥ አስገኝተዋል የተባሉ የእደ ጥበብ ውጤቶች ወደ ውጪ ላኪ ጋር ተወያይታ ነበረ። ዝርዝሩ ሰሎሞን አባተ ይዞታል። የሩዋንዳው ጅምላ ፍጅት ብዙ ቤተሰቦችን አውድሟል። ሴቶች ለኑሯቸው ራሳቸው ብቻቸውን እንዲፏችሩ አስገድደዋል። ጃኔት ንኩባና እና እህታቸው ግን ሴቶቹ ራሳቸውን እንዲችሉ ለማድረግ አንዳች መላ አንዳች መንገድ ፈጠሩ። በሴቶች የሚሰሩ ዘንቢሎችና ሰፌዶችን ከግዙፉ የሸቀጦችና ቁሳቁስ ንግድ ድርጅት ሜሲስ ጋር በመተባበር ለሰፊው የአሜሪካ ገበያ ማቅረብ ጀመሩ። ለዚህ ደግሞ የተጠቀሙት ያቋቋሙትን ገሃያ ሊንክስ የሚባል ኩባንያ ነው። actually empowered over 3000 women in Rwandan communities በሩዋንዳ ማህበረሰቦች ውስጥ 3000 ሴቶች ራሳቸውን እንዲችሉ አድርገናል። እነዚህ ሴቶች ዳግመኛ ጎዳና ወጥተው አይለምኑም። ለጤንነታቸው ጥበቃ የራሳቸውን ዋስትና መግዛት ተችሏቸዋል። ለልጆቻቸው ትምህርት ቤት ይከፍላሉ። ለስኬቶቻቸውን ኩባና ውለታውን የሚሰጡት በ1992 ዓመተ ምህረት የዩናይትድ ስቴትስ መንግስት ላወጣው አጎዋ በሚል ምሕፃር ለሚጠራው የአፍሪካ የእድገትና የተጠቃሚነት እድል ህግና በአሜሪካ መንግስት ለሚደገፈው የዩናይትድ ስቴትስ የአፍሪካ ልማት ድርጅት ነው። አጎዋ ገበያውን ፈጠረ። የዩናይትድ ስቴትስ የአፍሪካ ልማት ድርጅት እንኩባና ከአስር ዓመታት በፊት የዛሬውን ትልቅ ስራቸውን አቧራ ጠርገው እንዲጀምሩ ገንዘብ አበደረ። የዩናይትድ ስቴትስ አፍሪካ ልማት ድርጅት ሊቀመንበር ጃክ ሌስሊ እንደሚሉት የተቋማቸው ተልእኮ ከአህጉሪቱ ሥራዎች ወደ ግማሽ ያህሉን ለሚፈጥሩት ግን ድጋፍ ሳያገኙ ለኖሩት ንግዶች ድጋፍ መስጠት ነው። አፍሪካ ከውጭው ቀጥተኛ መዋለ ንዋይ የምታገኘው ሦስት ከመቶውን ብቻ ነው። በመሆኑም እነዚህን የዕድገት ሞተሮችና በውኑ እነዚህን ሥራ እየፈጠሩ ያሉ የንግድ ድርጅቶችን መርዳት እጅግ በጣም አስፈላጊ ነው። ደግሞም እኮ ጥሩ መዋለ ነው አይናቸው። ፕሬዚደንት ኦባማ በኬንያ የሚያደርጉት ጉብኝትና በዓለም አቀፉ የሥራ ፈጠራ ጉባኤ ላይ ንግግር ማድረጋቸው በአፍሪካ የምጣኔ ሀብት እንቅስቃሴዎች እንዲስፋፉ አዲስ ሞገድ ይፈጥራል ብለዋል ሊቀመንበር ሌስሊ። ታ ሲን ሳቫና በምሥራቅ አፍሪካ የአሜሪካው ሲሊኮን አይነት ሲሊኮን ሳቫና እንደሚፈጠር ይወራል። ይህ ደግሞ በጣም የተንቀሳቃሽ ቴክኖሎጂን ዕድገት የሚያመላክት ነው። በብዙ ረገድ ስንመለከተው ለምሳሌ በተንቀሳቃሽ ባንክ አጠቃቀም ኬንያውያን ከዩናይትድ ስቴትስ ቀድመው እናገኛለን ሐሳቡ አነስተኛና ጥቃቅኖቹን የአፍሪካ ስራ ፈጣሪዎች ማጠናከር ብቻ አይደለም። የዩናይትድ ስቴትስ አፍሪካ ልማት ድርጅት በምህፃር ዩሳድፍ ይባላል። ጂኢን ከመሳሰሉ ግዙፍ የአሜሪካ ኩባንያዎች ጋር እየተጣመረ አፍሪካውያን ይበልጥ የኤሌክትሪክ ኃይል እንዲያገኙ ለማድረግም ይሰራል። የጂኢ አፍሪካ ዋና ሥራ አስኪያጅ የአየርላንድ በአፍሪካ ላይ ብርቱ ተስፋና እምነት አላቸው። ይሁን እንጂ በቂ መሠረተ ልማት ለምጣኔ ሀብት እድገት ቁልፍ መሆኑን ያስታውሳሉ። የኃይል መኖር እጅግ አስፈላጊ ነው። ፋብሪካዎችን ለመሳብ ኃይል ያስፈልጋል። የከርሰ ምድር ሀብት ለማምረት ይሁን ነዳጅ ለማውጣት እንዲሁም ለገበያ አዳራሾች መብራት አቅርቦት ኃይል አስፈላጊ ነው። ስለዚህ በርከት ያሉ የአፍሪካ ሀገሮችን ስናይ ከፍተኛ የኃይል ምንጭ እጥረት እንዳለ እንገነዘባለን። ጂኢዩ ሳድፍ የሚሰሩት ትናንሾቹ ቢዝነሶች ወይም ንግዶችና ስራዎች የኤሌክትሪክ ኃይል ከዋናው የስርጭት መረብና መስመር ውጭ ከሆነ ምንጭ እንዲያገኙ ለማስቻል ነው። በሥራ ፈጣሪዎች ላይ በተለይ ደግሞ በሴቶች ላይ ነዋይ ማፍሰስ ሰውን በመላ ሀገሪቱ ራሱን ለማስቻል ቁልፍ ነው ይላሉ። ሚስን ኩባና ኤምፓዋርድ ጋስ ጊቭን ጋስ ኦፖርቹኒቲስ you are giving opportunity to the generation of tomorrow እኛን ራሳችንን እንድንችል ማገዝ የስራ እድልን ለኛ መፍጠር ለቀጣዩ ትውልድ ነገ ለሚረከበው ቀና መንገድ መዘርጋት ነው።